በኢትዮጵያ የኢኮኖሚ ልማትን ለማፋጠን ኑሮን ለማቅለልና የስራ ዕድሎችን ለመፍጠር ልዩ ልዩ የቴክኖሎጂ ችሎታቸውን ተጠቅመው የተለያዩ የፈጠራ ስራዎችን ለሕዝብ ያደረሱ ወጣቶችን በተለያየ ጊዜ እንግዳ እያደረግን በመጋበዝ የፈጠራ ስራቸውን እናስተዋውቃለን። የኢንፎርሜሽን ቴክኖሎጂ ያለውን ጠቀሜታ ወጣቶችን እንዲረዱ የሙያ ተሞክራቸውንና ልምዳቸውን እናካፍላለን። ለዛሬም ኢትዮጵያ ውስጥ አገልግሎት ሰጪዎችንና ተጠቃሚዎችን በቀላሉ ለማገናኘት የሚረዳ የሞባይል መተግበሪያ የፈጠረ ወጣት እንግዳ አርገን ጋብዘናል። እንግዳው አለም አብርሃ ይባላል። የቴክኖሎጂ ባለሙያ ሲሆን ለአስራ አምስት አመታት ያክል አሜሪካ ውስጥ በተለያዩ የቴክኖሎጂ ካምፓኒዎች ውስጥ ሲሰራ ቆይቷል። ላለፈው አንድ አመት ከስድስት ወር ገደማ ደግሞ ጉዳይ ኦንላይን የተሰኘ ድርጅት ከፍቶ የራሱን የፈጠራ ስራዎች እየሰራ ይገኛል አለም በኢትዮጵያ አዲስ አመት ለህዝብ ያደረሰው ጉዳይ ኦን የተሰኘ የሞባይል መተግበሪያው ዙሪያ ቆይታ አድርገናል። ቀጥሎ ይቀርባል። አለም፣ እንግዲህ መጀመሪያ እስኪ ዲጂታል ማርኬቲንግ ምን ማለት ነው? ማርኬቲንግ በራሱ ያው ግብይትን ማቀላጠፍ ማሳለጥ መቻል ነው እና ዲጂታል ሲሆን ደግሞ ከተለመደው ትራዲሽናል ከሆነው ነገር ወጣ ብለን ዲጂታል በሆነ መልኩ ማቀላጠፍ መቻል ነው። ለምሳሌ ዲጂታል ማርኬቲንግ ውስጥ ያሉ እንደ ዲጂታል አድቨርታይዝመንት አለ። ፖቴንሻሊ ሊገዛሽ የሚችለውን ከስተመር ማግኘት ፕሮዳክት የሚጠቀምን ሰው እንዴት አድርገሽ ነው ደንበኛሽ የምታደረግ የምትኖረ፣ ራሱን የቻለ ፊልድ ነው ዲጂታል ማርኬቲንግ ማለት ነው። በዛው አያይዘ ጉዳይ ኦን ምን አይነት ቴክኖሎጂ ነው፣ ምን አይነት አገልግሎት ይሰጣል የሚለውን ነገረን። ሁሉ የካምፓኒያችን ዋና ሚሽን የሆነው ኢትዮጵያ ውስጥ ያለውን የዲጂታል ማርኬቲንግ የሚያስፋፋ ፕላትፎርም መፍጠር ነው። ለዛም አሁን በጉዳይ ኦን በሚለው የመጀመሪያው የሆነው የሞባይል አፕ ሰርቪሳችን ከዝቅተኛው የስራ ደረጃ ጀምሮ አሁን የጉልበት ሰራተኞች፣ የቤት ሰራተኞች፣ ለልጆች አስጠኚ፣ መካኒክ፣ የቧንቧ ሰራተኛ የመሳሰሉትን አሁን የተለመደው ኢትዮጵያ ውስጥ ወይ መብራት እንጨት ላይ ግድግዳ ላይ ወረቀታቸውን እየለጠፉ አምንሽ ጥገና የሚሰሩ ልጆች በየኮንዶሚኒየሙ እየለጠፉ ነው የሚሰራው። ስልክ ቁጥራቸውን ትተው በዛ እየተደወለ ነው። አሁን ይህንን ዲጂታይዝ ማድረግ ነው የመጀመሪያው ሚሽናችን የሆነው። እንደዚህ አይነት ስራ የሚሰሩትን ሰዎች እንደ ሰርቪስ ፕሮቫይደር አድርገን አፕሊኬሽኑ ላይ እናስገባና ተጠቃሚዎች በቀላሉ በአቅራቢያቸው ያሉ የሚፈልጉትን አገልግሎት ሰጪ ማግኘት እንዲችሉ የሚያስችል የሞባይል መተግበሪያ ነው። በተለያዩ በደላላም ወይም በሰው በሰው በመተዋወቅ አማካኝነት የሚገኝ የነበረውን የስራ አገልግሎት በቴክኖሎጂ እንዲታገዝ አድርገነዋል እያልከኝ ነው። አዎ ትክክል። ፎከሳችን በዚህ የኢትዮጵያ ካላንደር አዲስ አበባ ነው የሚሆነው። ፎከሳችን የተለያየ ቦታ ሰዎች አፕሊኬሽኑን እየጫኑ ለመጠቀም እየሞከሩ ነው ያሉት እና ከዛ ግን በሶስት አመት ውስጥ አስራ ሁለት ከተሞች መርጠናል ብዙ ፖፕሌሽን ያላቸውን ኢትዮጵያ ውስጥ ወደዛ አገልግሎቱን እናስፋፋዋለን በምን መልኩ ነው አገልግሎት የሚሰጡ ሰዎችን የምታገኙት እና እንዲመዘገቡ በመተግበሪያው ላይ የምታደርጉት አሁን ሁለት ፉልታይም ሌላ ሁለት ደግሞ እንደ ፓርትታይም የሚሰሩ ማርኬቲንግ ኤጀንቶች አሉን አዲስ አበባ ውስጥ አሁን በፌስቡክ ማስታወቂያዎች በዩቱብ ማስታወቂያዎች አይተው ራሳቸው ጭነው የሚጠቀሙ ሰዎች አሉ። ነገር ግን ኢትዮጵያ ውስጥ ያለው የቴክኖሎጂ ሊትሬሲ በጣም ዝቅተኛ ስለሆነ አሁን እኛም ተደራሽ የምናደርጋቸው የህብረተሰብ ክፍሎች ዝቅተኛ ኢኮኖሚ ደረጃ ላይ ስላሉ እንደውም አብዛኛው ስማርትፎን ራሱ የላቸውም። ስለዚህ የራሳቸው ኦንቦርድ ማድረጊያ አፕሊኬሽን አላቸው ከዚህ ከሞባይል አፕ የተለየ እነሱን ስለ አፕሊኬሽኑ መግለጫ ኦንቦርድ የሚያደርጉበት አሰራር አለን። ሰው ስማርትፎን ኖረውም አልኖረውም ኦንቦርድ የምናደርግበት ሲስተም አለን። አፕሊኬሽናችን ዋና ጥሩ ጥቅም አለው የምንለው የሚሰራው ነገር ምንድን ነው? የደንበኛ ጥቆማ ይሰጣል ለሰርቪስ ለአገልግሎት ሰጪዎቹ። ስለዚህ ተደውሎላቸው ብቻ ሳይሆን አገልግሎታቸውን ሊፈልግ የሚችልን ሰው ጥቆማ ይሰጣቸዋል። ስለዚህ እነሱም ደውለው መጠየቅ ይህን አገልግሎት ይፈልጋላቸው የሚሉበት የገበያ እድላቸውን የሚያሰፉበት መንገድ አለው። በዚህ አይነት እስካሁን ምን ያክል አገልግሎት ሰጪዎች በእናንተ መተግበሪያ ውስጥ ተካተዋል? እስካሁን ያለው ምላሽስ ምን ይመስላል? እስካሁን ያለው ምላሽ እንደውም ከጠበቅነው በላይ ነው። የመስከረም ጎላችን የነበረው አዲስ አበባ ውስጥ ቢያንስ አንድ ሺህ አገልግሎት ሰጪዎችን ኦንቦርድ አድርገን የተወሰነ ሌቭል ኦፍ ኳሊቲ ስራ ሰርተን ወሩን ብንጨርስ የሚል እቅድ ነበር የነበረን። ግን ሶስት ሳምንት ሳይሞላ ነው አንድ ሺህ የሚለውን ማርከር ያለፍነው። ተጠቃሚ ዙሪያ በጣም ከፍተኛ ዲማንድ አለ። አሁን ኢንጌጅመንቱን በደንብ ለማጠናከር ኳሊቲውንም የተወሰነ ደረጃ ሜንቴን ለማድረግ እየሰራን ያለ ነው። ዳይ ኦን ይህን መተግበሪያ ለመስራት ብሎ የተቋቋመ ድርጅት ነው ወይስ ከዚህ መተግበሪያ በፊትም ሌላም ፕሮጀክቶች አሉት ከዚህ አፕሊኬሽን በላይ ነው የጉዳይ ኦንላይን። የካምፓኒው አላማ ዋና ዋና ታርጌት ፎከሶቹ የካምፓኒዎቹ ምንድን ናቸው? አንደኛ ቋሚ ያልሆኑ ግን ድግግሞሽ ያላቸውን ስራ በመስራት ሰስቴይነብል የሆነ ኑሮ ሊደጉም የሚችል ገቢ ማግኘት የሚያስችል በቴክኖሎጂ የታገዘ የስራ ቋሚ ያልሆነ ስራ ማግኘትን ነው የሚገልጸው እና የኢትዮጵያን ህይወት በሚመጠን መልኩ አድርገን ማቅረብ እዛ ላይ ማገዝ ነው። ሁለተኛ አሁን ከተሞች ኢትዮጵያ ውስጥ የሄደች ብታይ ማንኛውም አፍሪካ ሀገር ውስጥ ይሄ የቢልቦርድ ማስታወቂያ መኪናውም ማስታወቂያ ነው፣ ሁሉ ነገር ማስታወቂያ ነው። በጣም ኖይዝ አለ። ያ የሚያሳየው ትራዲሽናል ማርኬቲንግ በጣም ስታግኒት እንዳደረገ እና እንህንን ኖይዝ ሊያስወግድ የሚችል የዲጂታል ማርኬቲንግ አውቶሜሽን ፕላትፎርም ክሬት ማድረግ ነው። ሌሎች መተግበሪያዎች አሉ። ለምሳሌ እንደ አዲስ መርካቶ ምናምን የመሳሰሉ የሽያጭና ግብይት የሚካሄድባቸው መተግበሪያዎች ኦልሬዲ አገር ውስጥ ተጀምረዋል እና ያንተ መተግበሪያ ከሌሎቹ እስካሁን ካሉት መተግበሪያዎች በምንድ ነው የሚለየው? የተለያዩ አፕሊኬሽኖች አሉ አንቺ እንደጠቀስሻቸው እኛ ምናልባት ለየት ላይ አደረገን ከቻለና በትልቅ ነገር ይዘነው እየሰራ ነው ያለ ነው ምንድን ነው? ቴክኖሎጂን በማስፋፋት እንትን ላይ እኛ አድሬስ ማድረግ ትልቁ ዋና ቤዛችን። ታርጌት አድርገን የምንነሳው በጣም ዝቅተኛ ኢኮኖሚ ደረጃ ላይ እና ኑሮ ደረጃ ላይ ያሉ ሰዎችን ነው። ምክንያቱም ብዙ ሰርቪሶች ላውንች ሲደረጉ በብዛት አድሬስ የሚያደርጉት ከሆነ ኑሮ ደረጃ በላይ ያለ ወይ የተሟላ ስማርትፎን ያለው ኢንተርኔት ኮኔክሽን ያለውን ሰው ጀምሮ ነው እና መድረስ የምንፈልገው ከዝቅተኛ ደረጃ ጀምሮ ያሉ ነው። ኮንስትራክሽን ሰራተኞች ኢትዮጵያ እንዴት ስራ እንደሚያገኙ ብታይ የሚገርም ነው። ከተማ ጥግ ጥግ ላይ ነው የሚኖሩት። ፀሐይ ይሁን ብርድ ይሁን ወጥተው ቆመው ጠብቀው ነው መ- የሆነ መኪና መቶ ስራ ከተገኘ ነው ስራ የሚያገኙት። ስራቸው በጣም አድካሚ ነው። ተስፋ የምናደርገው ምንድን ነው፣ በእንደዚህ አይነት አፕሊኬሽን እነዚህ ሰዎች ምናልባት ሳይንገላቱ፣ ሳይሰቃዩ በስልካቸው ተደውሎ ለስራ እንዲጠሩ ማድረግ ማስቻል ነው። ከተጠቃሚዎቹስ አንፃር እነዚህን አገልግሎት ፈላጊዎች ያለው ጥቅም ምንድን ነው? ለተጠቃሚው እንግዲህ ስልካቸው ላይ አውጥተው አሁን ለምሳሌ ዛሬ ጠዋት ዴሲሽን እንዲጠግንልሽ የምትፈልጊ ሰው ከሆነ የምትፈልጊው በአቅራቢያሽ አለ ደ ክሎዘስት ያለውን ሰው መርጠሽ እናና ስራልኝ። ቀጥታ ነው የምታገኙ ቀጥታ ከሰውየው ጋር ነው የምትገናኙ እና ጊዜም ገንዘብም ነው ሴቭ የሚያደርገው ለተጠቃሚው። ይህንን አፕ ለመጠቀም ሰዎች በመመልኩ ነው የሚያገኙት ለአገልግሎት ውስጥ የሚከፍሉት ክፍያ አለ። አሁን ባለንበት ደረጃ ላይ አገልግሎት ተጠቃሚውም አገልግሎት ሰጪውም ምንም አይነት ክፍያ የሚከፍሉን የለም። እኛ ምንም የምንወስደው ነገር የለም። ነገር ግን ፕላትፎርማችን ላይ ስራቸውን ሙያቸውን ማስተዋወቅ ሲፈልጉ በጣም እርካሽ በሆነ ሪዝናብል በሆነ ሰብስክሪፕሽን አይነት ክፍያ ነው የሚቀጥለው። ይህን ፍሪሚየም የሚለውን ፔሪየድ ስንጨርስ ማለት ነው እንግዲህ አፕሊኬሽኑን ከአፕል አፕ ስቶር ወይም ከጉግል ፕሌይ ስቶር ጉዳይ ኦን ብለው ቢፈልጉ ያገኙታል። አለም እንግዲህ በጣም ነው የምናመሰግነው። አዲሱን ጉዳይ ኦን የተባለውን መተግበሪያ ስላስተዋውክልን በአድማጮቹ ስም በጣም አመሰግናለሁ። እኔም በጉዳይ ኦንላይን ስም በጣም አመሰግናለሁኝ። እግዜር ይስጥልን።